የኢትዮጵያ ማህበራዊ ተጠያቂነት ምርሃ ግብር በ223 ወረዳዎች ውስጥ በሚሰጡ መሠረታዊ አገልግሎቶች ጥራት፣ ፍትሐዊነትና ተደራሽነት ላይ ተጨባጭ ለውጦችን አስገኝቻለሁ አለ። ፕሮጀክቱ ባከናወነው ስራ ምክንያት የመንግስት የመልካም አስተዳደር ማስፈጸሚያ መሳሪያ እንደሆነም አንድ የመንግስት ባለስልጣን አስታውቀዋል። ዝርዝሩን ከመለስካቸው ዘገባ የኢትዮጵያ ማህበራዊ ተጠያቂነት መርሃ ግብር የሁለተኛውን ምዕራፍ ማጠናቀቂያ ትናንት ባካሄደው የተለያዩ ዝግጅቶች እንደተገለጸው ተገኙ ለተባሉ መልካም ተመክሮዎች እውቅና ተሰጥቷቸዋል። ላለፉት ሦስት ዓመታት መርሃ ግብሩ በሀገሪቱ 223 ወረዳዎች ሲተገበር በጤና፣ በትምህርት፣ በውሃ አቅርቦት፣ በገጠር መንገድ ዝርጋታና በግብርና ዘርፎች ለህዝቡ የሚሰጡ አገልግሎቶች በጥራት በፍትሐዊነትና በተደራሽነት አኳያ ከፍተኛ መሻሻል እንደተመዘገበ ተብራርቷል። መርሃ ግብሩ የኢትዮጵያ መንግስት ከለጋሽ አገሮች ጋር በመተባበር የሚያካሂደው ስራ መሆኑን የገለጹት በመርሃ ግብሩ የሥራ አስፈጻሚ ኤጀንሲ የክትትል ክፍል ኃላፊ አቶ ጤናው መንግስት በተለይ የማኅበራዊ ተጠያቂነት መርሃ ግብር ህዝቡን ማሳተፍ ዋና ዓላማው ነው ብለዋል። ላለፉት ሦስት ዓመታትም ህዝቡ በየዘርፉ ማግኘት ይገባኛል ያለውን የአገልግሎቶች ደረጃ ለማሟላት እንዴት ተጨማሪዎች እንደጠየቀም አቶ ጤናው መንግስት በማስረጃነት አሳይተዋል። እንግዲህ ላለፉት ሶስት ዓመታት ይህ ሁሉ ከተደከመ በኋላ ከመቶ ሀያ ሚሊዮን ብር በላይ የሚሆን ገንዘብ ከማህበረሰቡ፣ ከመንግስት እንደዚሁም ከሌሎች ለጋሽ መንግስታዊ ያልሆነው ድርጅቶች ገንዘብ አስተዋጽኦ ተደርጎ መንግስት 54 ሚሊዮን ብር አካባቢ ጉልበት እና በቁሳቁስ አቅርቦት ወደ ሰላሳ ስምንት ሚሊዮን ብር አካባቢ ሌላውን የቀረው እንደውም መንግስታዊ ያልሆኑ ድርጅቶች በማዋጣት የአገልግሎት አፈጣጡን በአምስቱም ዘርፎች እንዲሻሻል ተደርጓል። አቶ ጤናው ጨምረው እንዳብራሩት አስቀድሞ ይህን መርሃ ግብር በ223 ወረዳዎች ለማስፈጸም መንግስት 500 ሚሊዮን ብር መድቦ ነበረ። ይሁንና ህዝቡ ከጥራት ከተደራሽነትና ከፍትሃዊነት አኳያ የሚያነሳቸው ጥያቄዎች ተጨማሪ ስራዎችን ፈጥረዋል። ያ ደግሞ ተጨማሪ ወጪ ያስከትላል። አቶ ጤናው መንግስት ለፕሮግራሙ ማስፈጸሚያ የሚሆን ጠቅላላ የተመደበው ወደ 25 ሚሊዮን ዶላር ነው። ነገር ግን አገልግሎቱን ለማሻሻል ከ120 ሚሊዮን ብር በላይ ወጪ ተደርጓል። ከተለያዩ አካላት አንድ ላይ እንትን በማለት በተለይ መንግስት እቅዱን ህዝቡን መሰረት ያደረገ የህዝቡን ፍላጎት መሰረት ያደረገ ያስተቃቀድ ሂደት ሂዷል። ወረዳ ምክር ቤት አባላት ባሉበት፣ ቋሚ ኮሚቴዎች ባሉበት የማህበረሰብ ተወካዮች ስለሚፈልጉት ፍላጎታቸውን ቅደም ተከተል አስይዘው ጥያቄ አቅርበው ያ ተሰሚነት እንዲኖረው ተደርጎ ተጨማሪ በጀት በየ ህብረተሰቡ እንዳነሳው ጥያቄ ምላሽ እንዲሰጥ ስለተደረገ ነው። ተጨማሪ በጀት ከመንግስትም ሊመደብላቸው የቻለ ዋናው ነገር ቅድም እንዳነሱት በተለያዩ አገልግሎት ዘርፎች ህዝቡ በጥራትና በብዛት የሚያገኘውን አገልግሎት ከፍ ለማድረግ ነው። ሲዘረዘር እነዚህ በውሃ፣ በትምህርት በግብርና ስራዎች፣ በገጠር መንገድ ስራ፣ በመሳሰሉት ነው። እስቲ በዚህ በወጣው እቅድ አኳያ ምን ያህል ተሰራ? በተለይ አሁን የወንበር ችግር ያለባቸው ትምህርት ቤቶች በበቂ ሁኔታ ወንበር እንዲሟላ ተደርጓል። የመምህራን እጥረት የነበረውን በቂ መምህራን የወረዳው መንግስት የወረዳው አስተዳደር በቂ ገንዘብ በመመደብ መምህራን እንዲቀጠሩ አድርገዋል። ጤና ላይ በቂ የሆነ የመድኃኒት ግዥ እንዲፈጸም አድርገዋል። ባለሙያዎቹንም በተመሳሳይ ሁኔታ የጤና ኤክስቴንሽን ባለሙያዎች እንዲቀጠሩ ተደርገዋል። የአዋላጅ ነርሶች ቁጥራቸው እንዲጨምር ተደርገዋል። ጤና ባለሙያዎች ማደሪያ የላቸውም ተብሎ እንደ አንድ ትልቅ ችግር ይነሳ ነበር። ገጠር አካባቢ ላይ የጤና ጣቢያ አለ፣ ግን ማደሪያ ስለሌላቸው ረዥም ሰዓት ይጓዛሉ። ያ ደግሞ አገልግሎቱን ጎድቶንብናል ብለው ነበረ። ዛሬ አንዱ ተሸላሚው ድርጅት የጤና ባለሙያዎች ማደሪያ ሶስት ሚሊዮን ብር የማልጋ ወረዳ የሚባለው ሶስት ሚሊዮን ብር መድቦ የጤና ባለሙያዎች እዛው እንዲያድሩ አገልግሎቱን ለህብረተሰቡ ተደራሽ እንዲያደርጉ ድጋፍ ተደርጎ ያ ዛሬ እንዳንድ ጥሩ ተሞክሮ ተወስዶ ሽልማት ያገኝበት ሁኔታ አለ። የገንዘብና የኢኮኖሚ ልማት ሚኒስቴር ሚኒስትር ዴታና የማህበራዊ ተጠያቂነት መርሃ ግብር ያገር አቀፉ ኮሚቴ ሰብሳቢ ዶክተር አብርሃም ተከስተ ውጤታማ ተመክሮችና የስራ ክንውኖች እውቅና በተሰጠበት ኩነት ላይ ተገኝተው ባደረጉት ንግግር መርሃ ግብሩ በመጀመሪያውና በሁለተኛው ምዕራፍ ባከናወናቸው ተግባራት የተገኘውን ውጤት ባጭሩ ቃኝተዋል። በተለይም በመርሃ ግብሩ የተሳተፉት የመንግሥት የተለያዩ አካላት፣ መንግሥታዊ ያልሆኑ አካላትና የመርሃ ግብሩ ተጠቃሚ የሆነው ህዝብ በነበራቸው መስተጋብር ሁሉም ተጠቃሚ እንደሆኑና ከፍ ያለ ትምህርትም እንደተገኘበት ጠቁመዋል። በተለይም መርሃ ግብሩ እንደተጀመረ በመንግስት ወገን እንዴት ያለ አቀባበል እንደነበረው እና አሁን ደግሞ ያለው ምን እንደሚመስል ጠቁመዋል። ማህበራዊ ተጠያቂነት ፕሮግራም በሰራችሁት ስራ እንደምናውቀው ፕሮጀክት ከመሆን አልፎ የመንግስት የመልካም አስተዳደር ፕሮግራም አንድ አካል የመንግስት የመልካም አስተዳደር ግብ ለማሳካት በጣም ጠቃሚ የሆነ መሳሪያ ሆኖ አለ። አሁን በየደረጃው ያሉት የመስተዳደር አካላት ለማህበራዊ ተጠያቂነት ፕሮግራም ያላቸው አመለካከት ተሻሽሏል። ይህን መርሃ ግብር ከኢትዮጵያ መንግስት ጋር በመተባበር የሚተገብሩ ለጋሾች የአውሮፓ ህብረት፣ የጀርመን መንግስት፣ የአየርላንድ መንግስት፣ የዩናይትድ ኪንግደም መንግስትና የዓለም ባንክ ናቸው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ